የትግራይ ክልል መንግሥት በሰጠው መግለጫ ከአማራ ሕዝብ ጋር ጦርነት ለማካሄድ የሚያስችል አንዳችም ምክንያት የለንም ብሏል። መግለጫው አክሎም የክልሉ መንግሥትና ሕዝብ ልማትና ሰላም ላይ ትኩረት አድርገው እየሰሩ ናቸው ማለቱን ሪፖርተራችን ሙሉጌታ አጽበሃ ከመቀሌ ዘግበዋል። ተጨማሪ አለው። የትግራይ ክልል ምክር ቤት ያወጣው መግለጫ እንደሚያመላክተው የአማራ ክልል ምክር ቤት ከየካቲት 26 እስከ 29 2011 ዓ ም እያካሄደው ባለው አምስተኛ ዙር አራተኛ መደበኛ የስራ ዘመን 12ኛ መደበኛ ጉባኤው የተለያዩ ውሳኔዎች ማስተላለፉን አስመልክቶ የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር በትናንትናው እለት ለአማራ መገናኛ ብዙኃን ኤጀንሲ የሰጡትን መግለጫ ምላሽ ሰጥቷል። በአማራ ክልል መንግስት የተሰጠው መግለጫ ማስጠንቀቂያ አዘል መልእክት ነው የተሰራጨው ብሏል ነገር ግን ያለው የትግራይ ክልል መንግስት መግለጫ የትግራይ ህዝብና መንግስት የጦርነት አስከፊነት ስለሚረዱ ዋነኛ አጀንዳቸው የሆነው ሰላም ማስፈን ዲሞክራሲ ማስፋትና መልካም አስተዳደር ማንገስ እንዲሁም ፈጣንና ሁሉም በየደረጃው ተጠቃሚ የሚሆንበት ልማት ለማረጋገጥ እየጣሩ ይገኛሉ ብሏል የትግራይ ህዝብና መንግስት በ17 ዓመታት የትጥቅ ትግል ወቅትም የደርግ ስርዓት ለመደምሰት በተደረገ መራራ ትግል የአማራ ህዝብ ከወንድሙ የትግራይ ህዝብ ጎን ተሰልፎ ተገቢው መስዋዕትነት ከፍሏል፣ በማለትም መግለጫው አስታውቋል። መግለጫው እንዳለው የትግራይ ህዝብና መንግስት የታገሉለት ህዝባዊ መስመር አንግበው ወደፊት ከመገስገስ ውጭ በወንድሙ የአማራ ህዝብ ላይ አፈሙዝ የሚያዞርበት አንዳች ምክንያት የላቸውም ሲል መግለጫው አስረድቷል። በመሆኑም የትግራይ ህዝብና መንግስት ባለፉት አመታት በተለያዩ ችግሮች የባከኑባቸውን ጊዜያት ለማካካስ የዲሞክራሲና የትራንስፎርሜሽን እቅድ ለማሳካት በመሯሯጥ ላይ ናቸው ብሏል መግለጫው። መግለጫው ሲቀጥል ማነው ግን በግላጭና ትንኮሳ የጦርነት አታሞ ሲጎስም የከረመው የሚል ጥያቄ አንስቷል። ምላሹም ሰላም ወዳድ ዜጋ ምስክርነት ሊሰጥ ይችላል ብሏል። ሽፍቶችም ጨምሮ የተለያዩ ጸረ ሰላምና ጸረ ልማት ኃይሎች የተለያዩ የሚዲያ አማራጮችን ተጠቅመው ላለፉት ሶስት ዓመታት ያለ ረፍት ቀንና ሌሊት የጦርነት ቅስቀሳ ትንኮሳ ከማካሄዳ ተጋልፈው በትግራይ ወሰኖች ሄድ መለስ ሲሉ ቆይቷል፣ ሲል መግለጫው አስታውቋል። ባለፉት ጊዜያትም የትግራይ ክልል ብሔር ተወላጆች ብቻ በመሆናቸው በአማራ ክልል የተለያዩ ቦታዎች በድንጋይ ተቀጥቅጠው ተገድሏል። ከሀምሳ ሺህ በላይ ዜጎች ጥረው ገረው ያፈሩት ሀብትና ንብረታቸውም ተዘርፏል። እትብታቸው ከተቀበረበት ቀየው ተፈናቅሏል። እንዲሁም የአማራና የትግራይ ሕዝብ እንዳይገናኙ አውራ መንገዶችም ተዘግቷል ብሏል መግለጫው የትግራይ ክልል መንግስት እንዳስታወቀው የህዝብ ለህዝብ ግንኙነቱ እንዲሻክር ጸረ ሰላምና ጸረ ልማት ኃይሉ ታሪክ ይቅር የማይለው በደልና ክህደት ፈጽሟል፣ ግን አልተሳካም፣ በማለት መግለጫው አስቀምጧል። መግለጫው እንዳስታወቀው የትግራይ ህዝብና መንግስት ነጋ ጠባ ከጽንፈኛ ኃይሎች የሚወረወርባቸው የቃላት ጦርነትና ትንኮሳ ከልክ በላይ ያለፈ ቢሆንም ጦርነት ለየትኛውም ወገን እንደማይጠቅም ስለሚያውቁ እስካሁን ድረስ ትዕግስትን መርጧል ብሏል። ይህ ያደረጉበት ምክንያት ከዋነኛ የሰላም የልማት አጀንዳቸው ላለመራቅ ነው ብሏል። ስለሆነም ያለው መግለጫው የትግራ የኢትዮጵያ ህዝብና መንግስት ዋነኛ ጠላት ድህነት ነው። አሁንም ቢሆን ጦርነታችን ከድህነት ጋር በመሆኑ ማንኛውም ሰላም ወዳድ ዜጋ ስጋት ሊገባው አይገባም ብሏል። የኢትዮጵያ ብሔር ብሔረሰቦች፣ ህዝቦች በዋነኝነት የአማራና የትግራይ ህዝቦች ሰላም ተረጋግጦ የልማት ተቋዳሽ የሚሆኑበት በኢትዮጵያ ህገ መንግስት ተከብሮ የህግ በላይነት ተረጋግጦ ፌዴራላዊ ዲሞክራሲያዊ ስርአት ተጠናክሮ ሲቀጥል ነውና የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የስራ ዘመን አስራ ሁለተኛ መደበኛ ጉባኤ በጸጥታ ጉዳዮች አስመልክቶ በትግራይ ክልል መንግስት መንግስትና ህዝብ አስተላልፎታል። ፎታል የተባለው ውሳኔ ለአማራም ሆነ ለትግራይ ህዝብ ስለማይበጅ ጉዳዩ ዳግም እንዲያጤነው የትግራይ ህዝብና መንግስት ጥሪ ያቀርባል ብለዋል። የትግራይ ክልል መንግስት መግለጫ ለአሜሪካ ድምፅ ሙልጌታ ጽበሃ መቀለም